ሰላም ለእናንተ ይሁን። ከአሜሪካ ድምፅ የጋቢና መሰናዶው ተጀመረ። በምሽቱ ቆይታችን ከሚደመጡት መካከል ምርታዎችን የገምግመናል። ለውጡን ወደኋላ የሚጎትቱ ለሀገርም አደጋ የሚችሉ ጉዳዮችንም በዛው ልክ ገምግመናል። የብልጽግና ፓርቲ የኦሮሚያ ቅርንጫፍ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ ናቸው። ፓርቲው በለውጥ አራማጅነታቸው ታዋቂ የነበሩትን አቶ ለማ መገርሳን ጨምሮ ሶስት ከፍተኛ አመራሮቹን አግደዋል። ዝርዝሩ በምሽቱ ይደመጣል። ግብፃውያን አያገለግሉንም። ተጎድተን እኛ እየታሰርን፣ እኛ ተጎድተን እኛ እየተመታን ያለን ምንም መኖር አልቻልንም። በቃ አብዲ ኑርን የሰማ ነው። በግብፅ ካይሮ የሚኖር ኢትዮጵያዊ ስደተኛ ነው። ግብፅ ውስጥ በስደት በሚኖሩ ኢትዮጵያውያን መካከል ግጭቶች እየተፈጠሩ ጉዳትም እየተከሰተ መሆኑ ተሰምተዋል። እሱን የተመለከተው ዘገባም ይሰማል። ሌሎች ዓለም አቀፋዊ ጉዳዮችም ተካትተዋል። ሀብታሙ ዝዩም መሰናዶውን እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኘናለች። አመሰግናለሁ ሀብታሙ በድጋሚ እንደምናመሽታችኋል ዛሬ ፍርድ ቤት የቀረቡት አቶ ጀዋር መሐመድና ሌሎች አስራ አራት ተጠርጣሪዎች ጉዳያቸውን በሚመለከቱ ዳኛ ገለልተኝነት ላይ ጥያቄ እንዳነሱ ከጠበቆቻቸው አንዱ የሆኑት አቶ ቱሊ ባይሳ ለአሜሪካ ድምጽ ገለጹ ጠበቃው እንዳሉት ተጠርጣሪዎቹ ችሎቱን እየመሩት ያሉት ዳኛ ገለልተኛ፣ ሚዛናዊና ፍትሃዊ ስለመሆናቸው እንጠራጠራለን ሲሉ ባለሰባት ገጽ ማመልከቻ አስገብተዋል ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በሶማሊያ ሞቃዲሾ ማዕከላዊ እስር ቤት ውስጥ የታሰሩ የአልሻባብ አባላት በከፍተኛ ሁኔታ የሚጠበቀውን እስር ቤት ከውስጥ ሆነው በመሳሪያ እየወጉ መሆናቸውን የጸጥታ ኃይሎች ለአሜሪካ ድምፅ አስታወቁ። እስካሁን ድረስ ምን ያህል ታሳሪዎች በጉዳዩ ላይ እንደተሳተፉና መሳሪያም ከየት እንዳገኙ የተረጋገጠ ነገር የለም። አንድ የኮንጎ ዴሞክራሲያዊ ሪፐብሊክ አማጺ ቡድን ዛሬ በሀገሪቱ ምስራቃዊ ክፍል 16 ሰዎችን መግደሉን የሀገሪቱ ወታደራዊ ኃይል ገልጿል። የተለያዩ ሚሊሻዎችና አማጺ ቡድኖች በሚያካሂዱት ጥቃትና የኮንጎ ወታደራዊ ኃይል በሚወስደው የጸፋ ምላሽ ምክንያት ካለፈው መጋቢት እስከ ሰኔ ወር በነበረው ጊዜ ውስጥ አራት መቶ ሺህ የሚሆኑ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ከሚቀርቡት በኮሮና ቫይረስ የተያዙና በሞት የተለዩ ሰዎች አሃዞች ጀርባ ትልቅ ስቃይና ሀዘን አለ ሲሉ ገለጹ። በዓለም ደረጃ ወደ 20 ሚሊዮን የሚጠጉ ሰዎች በኮቪድ-19 ወረርሽኝ እንደተያዙና 750 ሺህ የሚሆኑትም በሞት እንደተለዩ ተረጋግጧል። ዶክተር ቴድሮስ ጄኔቫ ላይ ለጋዜጠኞች በሰጡት መግለጫ ይህ ለዓለም ከባድ ሁኔታ ቢሆንም በማንኛውም ሀገር ቢሆን የተስፋ ምልክት መፈንጠቁ አልቀረም። የወረርሽኙን ይዘት ለመለወጥ ምንጊዜም ቢሆን የዘገየ ሊሆን አይችልም ብለዋል። ወረርሽኙ በበረታባቸው ሀገራቶች ሳይቀር ሁሉም መንግስታትና ማህበረሰቦች ምላሽ እንዲሰጡ በማድረግ መቆጣጠር ይቻላል በማለትም አስረድተዋል። የታመሙትን በጊዜ ተከታትሎ በማግኘት የተነካኩትን ደርሶ በማወቅ ለታመሙት በቂ ሕክምና በማድረግ እንዲሁም ተገቢውን ጥንቃቄዎች በሙሉ በመተግበር የወረርሽኙን መዛመት ለመቆጣጠር እንደሚቻልም ጠቁመዋል። ዶክተር ቴድሮስ ፈረንሳይ፣ ጀርመን፣ ደቡብ ኮሪያ፣ ስፔን፣ ጣሊያን እና እንግሊዝን በምሳሌነት ጠቅሰዋል። እነዚህ ሀገራቶች ከባድ የወረርሽኙ መዛመት ገጥሟቸው ነበር፣ ነገር ግን ሊቆጣጠሩት ችለዋል ብለዋል ዋና ስራ አስኪያጁ። ህንድ ዛሬ ከአንድ ሺህ በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን አስታውቃለች። ዓለም አቀፉ ወረርሽኝ ከገባበት ጊዜ አንስቶም ይህን ያህል ብዛት ያላቸው ሰዎች ሲሞቱባት የመጀመሪያው ነው ተብሏል። በአዲሱ የወረርሽኙ አሃዝ መሰረት ህንድ ውስጥ 44386 ሰዎች በቫይረሱ ተይዘው ለህልፈት ተዳርገዋል። ከዩናይትድ ስቴትስ፣ ብራዚል፣ ሜክሲኮና ብሪታንያም ቀጥሎ ከአለም አምስተኛዋ ሆናለች። ህንድ ለተከታታይ ስድስት ቀናት ከአለም የበዙ አዲስ የቫይረሱ ህመምተኞች እየተገኙ መሆናቸውንም አስታውቃለች። ዛሬ 62ሺህ በቫይረሱ የተያዙ ሰዎችን ማግኘቷን ገልጻለች። በጀርመን መዲና ተማሪዎች ዛሬ ትምህርት ጀምረዋል። አስፈላጊው ጥንቃቄ እንደሚደረግም ተገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ሲገፋፉ ቆይተዋል። ነገር ግን በርካታ ክፍለ ግዛቶች ገና አልተዘጋጀንም እያሉ ሲሆን ይሁንና በያዝነው ወር ማብቂያ ላይ ትምህርት የመጀመር እቅድ እንዳላቸውም አስታውቀዋል። የኮሮና ቫይረስ መዛመት ጋብ ሲል ሀገራት ተማሪዎችን ወደ ትምህርት ቤቶች እንዲመልሱ የማድረጉ ጉዳይ ቅድሚያ እንዲሰጠው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ባለፈው ሳምንት አስገንዝበዋል። የትምህርት ቤቶቹ መዘጋት በትውልድ ላይ የትምህርት ጉዳት ሊያደርስ ይችላል ሲሉም አስጠንቅቀው ነበር። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ስርጭታችን በመደበኞቹ የራዲዮ ሞገድ መገናኛዎቻችንና በድረ ገጻችን ላይ በቀጥታም እየተደመጠ ይገኛል። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይ ይቀመጣል። ወደ ቀዳሚው ዘገባ እናምራ። በግብጽ መዲና ካይሮ ውስጥ በሚኖሩ ኢትዮጵያን ስደተኞች መካከል የሚፈጠሩ ግጭቶች ጥቂት የማይባሉ ሰዎችን ለጉዳት እየዳረጉ ከፍተኛ ስጋትም እየደቀኑ እንደሆነ ተሰምተዋል። ይህን የተመለከተው ዘገባ ቆየት ብሎ ይሰማል። አሁን ግን ቀድመን ወደ አዲስ አበባ እናመራለን። በዚያ የሚገኘው መለስካቸው አመሃ የብልጽግና ፓርቲ የኦሮሚያ ቅርንጫፍ በለውጥ አራማጅነታቸው የሚታወቁትን አቶ ለማ መገርሳን ጨምሮ ሶስት ከፍተኛ አመራሮቹን ከአባልነት ስለማገዱ የሚናገረውን ዘገባ ያስደምጠናል። የኦሮሚያ ብልጽግና ፓርቲ ያለፉትን ሁለት ዓመታት የሥራ ግምገማ ባካሄደበት ጉባኤ ማጠቃለያ ላይ ሦስት ከፍተኛ የአመራር አባላቱን ከማዕከላዊ ኮሚቴ አባልነታቸው ለጊዜው እንዳግዳቸው ታወቀ። ከሁለት ዓመታት በፊት በኢህአዴግ አመራር ውስጥ በለውጥ አራማጅነታቸው ታዋቂ የነበሩትን አቶ ለማ መገርሳን ጨምሮ ወይዘሮ ጠየባ ሐሰንንና ዶክተር ሚልኬሳ ሚዳጋን ነው ጉባኤው ባደረገው ግምገማና በደረሰበት ውሳኔ እግዱን የጣለባቸው። ከነሐሴ ሁለት እስከ ሶስት ቀን በተካሄደው የኦሮሚያ ብልጽግና ፓርቲ ከፍተኛ አመራር አባላት ጉባኤ የተከናወነውን ግምገማ አቶ ታዬ ደንዳ፣ የፓርቲው ጽህፈት ቤት የህዝብ ግንኙነት ኃላፊ፣ እንዲህ አስታውሰዋል። በለውጡ ሂደት የመጡ እመርታዎችን አቶ ታየ ውስጣዊ ችግሮች ብሎ ጉባኤው የተመለከታቸውን ችግሮችም አውስተዋል። በአንድ በኩል በአመለካከትም በተግባርም ከብልጽግና ይልቅ ከሌሎች ተቃራኒ ኃይሎች ጋር የተሰለፉና የተሳተፉ አባላትን ከቀበለ ጀምሮ እስከ ላይኛው የፓርቲው መዋቅር ድረስ እንዳሉ መገምገሙን፣ ሌብነትና ሙስና በተለያየ ደረጃ እንዲስፋፋ ያደረጉ እንዳሉ፣ እንዲሁም የተጣለባቸውን የሥራ ኃላፊነት በአግባቡ የማይከውኑ ለህብረተሰቡ የሚሰጠው አገልግሎት የተሳለጠ እንዳይሆን በዚህም የህብረተሰቡ ቅሬታ ከጊዜ ወደ ጊዜ እየበዛ እየከፋ እንዲሄድ የሚያደርጉ ከብቃት አንጻር ወይም ከፍላጎትና ከቁርጠኝነት አንጻርም እንዳሉ ጉባኤው መገምገሙን አቶ ታዬ አስረድተዋል። አቶ ታዬ ሌሎች ውሳኔዎችም እንደተላለፉ አስታውሰው የህግ የበላይነት ትንሽ፣ ትልቅ፣ ፖለቲከኛ፣ አክቲቪስት፣ የመንግሥት ባለሥልጣን ሳይባል ከህግ ያፈነገጠ አካሄድ ካለ ያለአንዳች ልዩነት ተግባራዊ እንዲደረግም ጉባኤው መወሰኑን ገልጸዋል። መለስ ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመደመጥ ላይ ባሉት ዝግጅቶቻችን ላይ ሀሳብና አስተያየት ቢኖራችሁ የማህበራዊ መገናኛ አውታሮቻችንን ተጠቅማችሁ አድርሱን። አሁን ወደ ግብፅ ካይሮ እናቀናለን። ላለፉት አምስት ዓመታት በግብፅ ካይሮ የኖረው ኤፍሬም መብራቴ ሕይወቱ በጣም ሥጋት ውስጥ ከወደቀች መሰነባበቷን ይናገራል። ከግብፅ የጸጥታ አካላትና ወጣቶች የሚደርስ ጫና በአንድ በኩል፣ ማንነትን የለየ ከሌሎች ኢትዮጵያን ስደተኞች የሚደርስ ጥቃት በሌላ በኩል የስደት ዘመኑን ፈታኝ እንዲያደረጉበት ይናገራል። ኤፍሬም ከኢትዮጵያ ተሰደው ግብፅ ከተጠጉ የኦሮሞ ማህበረሰብ አባላት መካከል የተደራጁ ወጣቶች ምክንያት እየፈለጉ ጥቃት እንደሚከፍቱ ይናገራል። የቅርብ ጊዜው ክስተት ድምፃዊ ሀጫሉ ሁንዴሳ መገደሉ በተሰማ ማግስት ስለ መድረሱም ያስረዳል። አሁን ሰሞኑን የደረሰብን አሁን ተመጥቻለሁ። ጓደኞች ተወግተዋል። በካራ ስምንት ነው ጠቅላላ የተወጉት። ደረቴ ነው እዚህ እንትኔ ላይ ነበር፣ በጡብ ነበር የተመጣሁት። ደህና ነኝ። ሻይ ቤት አለ። ከሻይ ቤቱ ላይ በሩ ላይ ቆሙ እና ግማሾች ገቡ። ወደ ስልሳ አካባቢ ይሆናሉ። ምንድን ነው ምናምን ብሎ ባለካፌው ሲጠይቃቸው እናንተ ፈልገው እነዚህ ፈልገን አሉ። ከዛ በኋላ ልክ ያው ማለት በማንኛውም አጋጣሚ ችግር ብታደርስም እስር ችግር ቢደርስብህን ደግሞ ሌላ ወደ ስለማትፈልግ እኛ የመሸሽን ስራ ለንበር ልንሰራ የሞከርነው ማለት ነው። ነገር ግን ያዙን ማለት ነው። ያዙን በካራ ወደ የሚያመልጠው አመለጠ፣ የማያመልጠው ተወጋ። ከዛ በኋላ ግብፃውያን እንደገና ገብተው በመካከል ለማእንትን ለማለት ሞከሩ። ግን ዞሮ ዞሮ መጨረሻ ላይ እነሱ አሳምኗቸው ወደ እነሱ ነው የሆኑት። ከዛ ጠርሙስ በጠርሙስ እየወረወሩ ሁሉ እየሳቱን ነው ሩጠን ያመለጥ ነው ከግብፃውያን ጋር ማለት ነው። ኤፍሬም፣ በዕለቱ የተጎዱ ሰዎች የህክምና እርዳታ ለማግኘት ያደረጉት ጥረትም ከፍተኛ መስተጓጎል እንደገጠመው ይናገራል። መታወቂያ ነበር የሚጠይቁን ስንሄድ ገና ከበሩ ላይ መታወቂያችን እናሳያቸዋለን አይተው ከውስጥ ይገባሉ። አናክመን ብለው ነበር የሚመልሱን። እዚያ ናይም ሌላ ቦታ ሂዱ ተቋማ ስቶን የትንል ስንል አናክመን። ከዛ መጨረሻ ላይ አለ ዩኒ ነው ምናምን የሚባል ሆነ ምስቶች አለ እዚያ ሩቅ ቦታ ነው ከዛ ሄድን እዛ ቦታ ሄድን፣ ገባን። በቃ ምንም ልትገባበት የማትችል ነገር ማለት ነው። ያ ሁሉ ተራ አልደርሰው ብሎ የቆመበት ቦታ ላይ ነበረ የሄድነው ማለት ነው። መጨረሻ ላይ ጠዋት ነበር እንደዛ የሆነው። እስከ ሌሊቱ ስድስት ሰዓት ማለት እንደ ኢትዮጵያ አቆጣጠር ነው የምነግርህ፣ ተራ አልደረሰንም ነበር። ኤፍሬም በስደት ሀገር ውስጥ የአምልኮ መብትን የሚገፉ እንቅስቃሴዎች ተደራጅተው በሚያጠቁ ወጣቶች አማካኝነት እንደሚፈጸምም ይናገራል። የስደተኞች ግጭት፣ የአካል ጉዳት፣ እስር እንዲሁም እስከ ሞት የሚደርስ ዜና ስደተኞች በሚያዘወትሯቸው አርበን፣ ማዕዲና ዘይቱን አካባቢዎች መደጋገማቸውንም ይናገራል። ላለፉት አስር ወራት በካይሮ የኖረው አብዲ ኑርም በስደተኛው ማህበረሰብ ዘንድ እየተፈጠረ ያለው ግጭት ሰለባን እንደሆነ ይናገራል። እኔ ፎቶ አንስቼ እልክልሃለሁ ከፈለግ። እኔ ጭንቅላቴን እኔ መቱኝ በድንጋና በጠርሙዝ እና በዱላ እኔ መቱኝ። እኔ እንደ ግሌ ከዛው የደረሰብኝ ሻይ ቡና ከምንልበት ካፌ ነው መጥተው በጮ ለወግተው ነው ሄዱ ቀጥቅጠውም በቃ ሚኒስትሪ ራሱ አላስጣለንም። እነሱ በሰዓቱ እኛ ጮኸን ፖሊስ ብንጠራም ፖሊስ አይደርስልንም፣ ግብፃውያንም አይገለግሉንም። ተጎድተን እኛ እየታሰርን፣ እኛ ተጎድተን እኛ እየተመታን ያለን ምንም መኖር አልቻልንም በቃ አብዲ ጥቃት አድራሾቹ የተወሰነ የህብረተሰብ ክፍል ለይተው ያጠቃሉ ብሎ የደመደመበትን ምክንያት ተጠይቆም ይህንን ተናግረዋል። አማርኛ ቋንቋ የሚናገር አረንጓዴ ቢጫ ቀይ ልብስ በስህተት የለበሰ ጉትቻ ያረገ ከማዕተባቸው ላይ መስቀል አረንጓዴ ቢጫ መቀይ መስቀል ያረገ የራሳቸውን ሰው ራሱ ሳይቀር በቃ ታድንን ያለ ነው። ሁለቱም ቅሬታ አቅራቢዎች አቤቱታቸውን ለማሰማት ያንኳኳቸው በሮች ሁሉ እንዳልተከፈቱ ተናግረዋል። አብዱል ባሄ ቃሶ ካዮ በካይሮ የኦሮሞ ማህበረሰብ መሪ ናቸው። የማህበረሰቡ አባላት በሀገሬው ሰው ዘንድ የሚደርስባቸው የማግለል ጤና ኬላን የመሳሰሉ አገልግሎቶችን መነፈግ፣ ውሃ እየቆረጣችሁ ነው በሚል ድብደባ የሚደርስባቸው ተጠቂዎች እንጂ ሌላውን ስደተኛ የሚያጠቁ አለመሆናቸውን አንስተው ያስረዳሉ። ቀደም ብለው የተሰሙ ቅሬታዎችንም አይቀበሉም። ኩኒ ዱገራ ከንፈጋቴ ኢላልች ጊቢንሲ ሰባ ይሄ በእውነቱ ከእውነት የራቀ ነው። እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር እድል ለማግኘት ብለው ከአረቦች ጋር አብረው በአሁኑ እየተሰማ ያለውን የኦሮሞ ድምፅ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። የኦሮሞ ተወላጆች በአሁኑ ሰዓት በአገር ቤት እየተካሄደ ስላለው ሁኔታ የተቃውሞ ሰልፍ ሲያደርጉ ባለፈው በሰልፉ ውስጥ በሰርጎ በመግባት ለሰልፉ የወጡትን ሰዎች በስድብና በተለያየ መንገድ ሲያስቀይሟቸው ነበር። በተጨማሪም የዚህ አገር ወጣቶችና ፖሊሶች በመጠቀም የኦሮሞ ልጆችን ሲያስፈራሩና ሲያሳስሩ ነበር። ስለዚህ ዩኤንኤችሲአር ጨምሮ የአገሩ መንግስት የኦሮሞ ህዝብ ሰላማዊ ህዝብ መሆኑን እንዲያውቁ በዚህ አገር ያለን የማህበረሰብ አባላት ጥረት አድርገናል። በተለይ የአገሩ ፀጥታ ኃይሎች በኦሮሞና በአማራ ስደተኞች መካከል ለተፈጠረው አለመግባባት ሰላም እንዲያወርዱ ተደርጓል። ሁሉም ስደተኛ ነው። ሁሉም እንደ በፊቱ አብሮ እየኖረ ነው ያለው። ከሁለቱም አካል ግን በቂ ግንዛቤ ሌላቸው አሉ ችግር ሊፈጥሩ የሚችሉ ያ ደግሞ የአማራውንም የኦሮሞውንም ወገን የሚወክሉ አይደለም እና ይሄ ጉዳይ ይህን ይመስላል ለማለት ፈልጌ ነው። አማራላ በካ ቧኒ ኡመት ኦሮሞ ከምትጡ ቀንሶኔስ ኡመት አማራ ሁንደስ ኩኒስ ከኖመ ፈካታ የቹ በርባዶት አብዱልባሂ ቃሶ ካዮ መሰል የግጭት ስሞታዎች እየተደጋገሙ የመምጣታቸውን ሁኔታ በማንሳት ኢትዮጵያን በስደት በሚኖሩባት ካይሮ የተሻለ መግባባት ላይ እንዲደርሱ ምን መደረግ አለበት ብለን ስንጠይቃቸው ይህንን መልሰዋል። ከነ ረብቲ ሁጅታ ቱሬ ኮሚኒቲ ሌን ኦሮሞ ብየካነ ጅረን ኮሚኒቲ ሌ ሸምቱ ጅራ በዚህ ጉዳይ እየሰራን ነበር። እዚህ አገር አምስት የኦሮሞ ማህበረሰብ ነው ያሉት። እነዚህ ማህበረሰቦች በአገሩ በስደት የሚኖሩ ሰዎች ሁሉም እኩል እንደሆኑ የተለያዩ የፖለቲካ አመለካከት ቢኖራቸውም ተስማምተው ተቻችለው እንዲኖሩ አባሎቻቸውን የግንዛቤ ትምህርት እየሰጠናቸው ነበር። ይቺ አገር አገራችን አይደለችም። ከህዳሴ ግድብ ጋር በተገናኘ እነሱ ሁላችንንም በአንድ አይን ነው የሚያዩን። በግብጽ በስደት ያሉት ከዚህ ከግድቡ ጀርባ እንደሌሉ ግንኙነትም እንደሌላቸው የግንዛቤ ማስጨበጥ ስራም ስንሰራ ነበር። የተባበሩት መንግስታትን የስደተኞችን ጉዳይ ጨምሮ፣ ሌሎች የሰብአዊ ድጋፍ ሰጪ ድርጅቶች ስለዚሁ ተጨማሪ ምስክር ሰጥተውን ነበር። እኛም በትልቅ መድረክ ከአማራ ማህበረሰብ መሪዎች ጋር ለመመካከር ፍላጎት ነበረን ግን እነሱ ፍቃደኛ ስላልሆኑ ጉዳዩን እንዲሁ አለፍን ማለት ነው። ገሩ ሳን ሄ የመማ ዋን እንተይኒፍ ዲፎንሳኒን ዲፍኔ ብረ ደብርኔ ጀችላ በዚህ ዘገባ ውስጥ በግብፅ የሚገኘው የኢትዮጵያ ኤምባሲ ሐሳቡን ያጋራን ዘንድ ለቀናት ያደረግነው ጥረት አልተሳካም። ከግብፅ መንግሥት ተወካዮች የሚሰጥ መልስንም ለማካተት ያደረግነው ጥረት ለዛሬ አልተሳካም። አካተን በሌላ ዘገባ ለመመለስ እንሞክራለን። እንደ አውሮፓውያን አቆጣጠር ሐምሌ 2020 ዓለም አቀፉ የስደተኞች ድርጅት የግብፅ ቅርንጫፍ ባወጣው ወርሃዊ ሪፖርት ላይ በሀገሪቱ ከሚገኙ ከ250,000 ስደተኞች መካከል 16,181 ኢትዮጵያውያን ጥገኝነት ጠያቂዎችና ስደተኞች መሆናቸውን ይፋ አድርገዋል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ። ኮሮና ቫይረስ ስርጭትን ለመቆጣጠር የአፍናፍንጫ መሸፈኛ ጭንብሎችን ማድረግ፣ እጅን መታጠብና አካላዊ ርቀትን መጠበቅ ወሳኝ ተግባራት መሆናቸውን የሕብረተሰብ ጤና ባለሙያዎች ይስማማሉ። በዓለም ላይ በቫይረሱ የተያዙ ሰዎች ቁጥር ወደ 20 ሚሊዮንን በተጠጋበት በአሁኑ ጊዜ ግን የፊት ጭንብል ማድረግን የሚቃወሙ ሰዎች በሽተውን ለመቆጣጠር የሚደረገውን ትግል አዳጋች እያደረጉት መሆኑ ተዘግበዋል። የአራሽ አርባሳዴን ዘገባ ስመኝሽ ቆይታ አሰማናለች። ኮቪድ-19 የዓለም ህብረተሰብ ስጋት በሆነበት በዚህ ወቅት ባሳለፍነው አርብ አሜሪካን አገር ደቡብ ዳኮታ ውስጥ በምትገኘው ስተርጂስ ከተማ ነዋሪዎች ሰማኒያኛውን ዓመታዊ የሞተር ብስክሌት ለማክበር ወደ ከተማዋ መሀል አደባባይ ወጥተው ነበር። ትዕይንቱ ላይ ለመሳተፍ የወጡት ሰዎች ግን የህብረተሰብ ጤና ባለሙያዎች ከአምስት ሚሊዮን በላይ አሜሪካውያንን ያጠቃውን የኮሮና ቫይረስ ስርጭት ለመቆጣጠር አካላዊ ርቀት መጠበቅና ፊት መሸፈኛ ጭንብሎችን መጠቀም አስፈላጊ ስለመሆኑ የሚሰጧቸውን ምክሮች ችላ ብለው ታይተዋል። በሞተር ብስክሌት ትዕይንቱ ላይ ከተሳተፉት አንዱ የሆነው ጂም ቡሽ የጤና ባለሙያዎቹ የሚሰጡትን ምክር እንደማያምንበት ይናገራል። ምንም አይነት ቅድመ ጥንቃቄ አላደረግንም። ከዚህ በፊትም አርግን አናውቅም በአብዛኛው የምንሰማቸው ነገሮች ፈጠራዎች ናቸው። ከጀርባው አንድ የተሰወረ ምክንያት አለ። በሕብረተሰብ ጤና ላይ የተጋረጠው አደጋ በግልጽ የሚታይ ቢሆንም እንደ ጂን ቡሽ ያሉት የትዕይንቱ ተሳታፊዎች ግን ወረርሽኙ የተጋነነ ነው ብለው ያምናሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፊት መሸፈኛ ጭምብል አድርገው የታዩት በጥቂት አጋጣሚዎች ላይ ብቻ ነው። በዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ በበኩላቸው ራስን ከኮሮና ቫይረስ ለመጠበቅ ቀላል መሆኑን አበክረው ይናገራሉ። የትም ይሁን የት ሰው ከተሰበሰበበት ቦታ መራቅ ያስፈልጋል። ምክንያቱም እንደዚህ አይነት ቦታ በቫይረሱ ለመያዝም ሆነ ለማስተላለፍ ያጋልጣል። ማንኛውም ህዝብ የተሰበሰበበት ቦታ ላይ በተለይ የፊት መሸፈኛ ጭንብል ሳያደርጉ መገኘት በሽታው እንዲስፋፋ ያደርጋል። ከዚህ ምክር በተቃራኒው ግን ሳይንሱንም ሆነ የባለሙያዎቹን ምክር የሚቃረኑ እንቅስቃሴዎች በዓለም ዙሪያ እየጨመሩ ነው። ከእነዚህም መሀል በጀርመን ስቱትጋርት ከተማ የተካሄደው የጸረ ጭንብል ሰልፍ አንዱ ነው። በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ለምን በሰልፉ ላይ እንደተገኘ ሲያብራራ፣ እዚህ የተገኘሁት በኢየሱስ ክርስቶስ ስለማምን ነው በአጠቃላይ የኮሮና ቫይረስ የኢየሱስ ተቃርኖ ነው። ከአዳኛችን ኢየሱስ በተቃራኒው እንደመቆም ነው። ብዙዎቹ ይህ ከእግዚአብሔር ውጭ መሆኑን አያውቁም። የህብረተሰብ ጤናን መጠበቅ የሁሉም ኃላፊነት መሆኑን የሚያምኑ ሌሎች ጀርመናውያን ደግሞ የፊት ጭንብል ማድረግን ደግፈው ሰላማዊ ሰልፍ አድርገዋል። ከእነዚህ ተሳታፊዎች አንዷ የሆነችው ናዳ ይህንን አለማድረግ ራስ ወዳድነት ነው ትላለች። ራስ ወዳድነት ይመስለኛል። እነዚህ ህጎች በዚህ ወቅት በጣም አስፈላጊ ናቸው። አለበለዚያ ቫይረሱ በቀላሉ እየተስፋፋ ይሄዳል። ምናልባት ለወጣት ልጆች ያን ያህል አደገኛ ላይሆን ይችላል። ነገር ግን ባላሰብነው መንገድ ሌሎች ሰዎችን ለቫይረሱ እናጋልጣለን። በጀርመኗ ከተማ ስቱትጋርት በተደረገው ሰላማዊ ሰልፍ ላይ ወደ ሁለት ሺህ የሚጠጉ ሰዎች ተሳትፈዋል። በአሜሪካዋ ደቡብ ዳኮታ ደግሞ አስር ቀን በሚቆየው የሞተር ብስክሌት ትዕይንት ላይ ለመሳተፍ ወደ አንድ መቶ ሺህ የሚጠጉ ሰዎች ወደ ስተርጂዝ ከተማ ተሰባስበዋል። ከዚህ ቀደም በተመሳሳይ ትዕይንት ላይ ለመታደም ወደ ግማሽ ሚሊየን የሚሆኑ ሰዎች ወደ ከተማዋ ይመጡ እንደነበር ተዘግቧል። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ ባለፈው ሳምንት ሊባኖስ ውስጥ የተፈጠረውን ፍንዳታ ተከትሎ ህፃናት መልሰው እንዲቋቋሙና በተለይ ከኮቪድ-19 እንዲጠበቁ ልዩ የሆነ እንክብካቤና ድጋፍ ያስፈልጋቸዋል ሲል አስታውቋል። ኤደን ገረመው የሊሳ ሽላይንን ዘገባ ታስደምጠናለች። ባለፈው ሳምንት በቤይሩት በደረሰው ከባድ ፍንዳታ ሳቢያ ቤት አልባ ከሆኑት 300 ሺህ ሰዎች መካከል አንድ ሶስተኛ የሚሆኑት ህጻናት ልጆች መሆናቸውን ከሰሞኑ የተደረጉ ቅድመ ፍተሻዎች ይጠቁማሉ። በፍንዳታው ቤቶችና መሰረተ ልማቶች ሙሉ ለሙሉ ወድመዋል፣ የቀሩትም እጅጉን ተጎድተዋል። ሞኒተር እንደዘገበው አብዛኞቹ ቤቶች የተገደበ ውሃና የኤሌክትሪክ አቅርቦት ነው እያገኙ ያሉት። የተባበሩት መንግስታት የህጻናት ፈንድ ሪፖርት የመንግስት ሆስፒታል በሆነው ካረንቲና ውስጥ የሚገኘው የወላዶችና የህጻናት ክፍል ሙሉ ለሙሉ ወድሟል ይላል። ይሄ ክፍል ቀድሞ ልዩ የሆነ የሕክምና ክትትል ለሚያስፈልጋቸው ህጻናት አገልግሎት የሚሰጥ ነበር። በተጨማሪም ሪፖርቱ ለ160 ሰዎች አገልግሎት የሚሰጡ 16 የቅድመ ምርመራ ተቋማት መጎዳታቸውንም ይጠቁማል። በተመሳሳይ ወደ 10 ኮንቴነር የሚጠጋ የኮቪድ-19 ወረርሽኝን ለመዋጋት የሚያገለግሉ በመቶ ሺዎች የሚቆጠሩ ጓንቶች፣ የፊት መሸፈኛዎችና እንዲሁም መከላከያ ቁሶች በአደጋው መቃጠላቸውን ያሳያል። የመንግስታቱ ድርጅት የህፃናት ፈንድ ቃል አቀባይ ማርክሲ ማውካዶ የኮቪድ-19 ወረርሽኝ እየጨመረ መሆኑን ገልጸው ተቋማቸው ከዓለም የጤና ድርጅት ጋር በመቀናጀት እነዚህን በቃጠሎ የወደሙትን ቁሶች ለመተካት እየጣረ መሆኑን አስታውቋል። የጆን ሆፕኪንስ ዩኒቨርሲቲ ሪፖርት በሊባኖስ ወደ ስድስት ሺህ የሚጠጉ የኮቪድ-19 ቫይረስ ተጠቂዎች መኖራቸውና ሰባ ሞቶች መመዝገባቸውን አስታውቆ ነበር። የመንግስታቱ ድርጅት የህጻናት ፈንድ ቃል አቀባይ ማርክሲ ማካዶ እንዲህ ይላሉ። ፍንዳታው የተከሰተበት አካባቢ ከፍተኛ የሆነ የኮቪድ-19 የማህበረሰብ ስርጭት የሚስተዋልበት ቦታ ነው። አሁን ባለው ሁኔታ በኮቪድ-19 የተጠቁ ሰዎች እርቀታቸውን ሊጠብቁ የሚችሉበት ምንም አይነት መንገድ የለም። የፊት መሸፈኛ ጭንብልም ፍላጎት አይሏል። ለብዙ ሰዎች አሁንም ቢሆን ኮቪድ ዋና ችግራቸው አይደለም። ማካውዶ እንዳሉት ከሆነ የመንግስታቱ ድርጅት የህጻናት ፈንድ በዋናነት ትኩረቱን ያደረገው በፍንዳታው ምክንያት ከቤተሰቦቻቸው ጋር የተነጣጠሉ ህጻናትን መልሶ ማገናኘቱ ላይ ነው። አክለውም አብዛኞቹ ሰዎች ድንጋጤ፣ የአይምሮ ጠባሳ፣ ጭንቀት፣ እንዲሁም ቤተሰቦቻቸውን ወዳጆቻቸውንና የግል ሀብታቸውን በአሰቃቂ ሁኔታ ስላጡ የስነ ልቦና እርዳታ ያስፈልጋቸዋል ይላሉ። ለእነዚህ ቤተሰቦች የሚያስፈልጋቸውን መሰረታዊ ነገሮች ለማሟላትም የአስቸኳይ ጊዜ የገንዘብ ድጋፍ እንደሚያስፈልግም ይጠቅሳሉ። የተጎዱ ትምህርት ቤቶችና የጤና ተቋማትም መልሰው መቋቋም ይኖርባቸዋል ይላሉ። ከመቶ ሀያ በላይ የሚሆኑ የግልና የመንግስት ትምህርት ቤቶች ከመስኮት መሰበር ጀምሮ በከፋ ሁኔታ እስከ መውደም ድረስ መጎዳታቸውን የሚያሳይ ሪፖርት አለን። እነዚህ ትምህርት ቤቶች በግምት እስከ ሀምሳ አምስት ሺህ የሚደርሱ ህጻናትን ይቀበሉ ነበር። አዲሱ የትምህርት ዘመን ሳይጀመር በፊትም ማደሱ አስፈላጊ ነው። ትምህርት ቤቶች ከሁለት ሳምንታት በኋላ ይከፈታሉ ተብሎ ይጠበቃል። ማኳዶ እንደሚሉት የተባበሩት መንግስታት የህጻናት ፈንድ የአስቸኳይ ጊዜ እርዳታ ለማድረግ የ8.25 ሚሊዮን ዶላር የገንዘብ ድጋፍን ይሻል። በቀጣይም ዘላቂነት ያለው የተሃድሶና የልማት ጥያቄዎችን ለመመለስም ተጨማሪ ገንዘብ ያሻዋል ብለዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ Casi que él ya malquení, ya marquenido, ya marquení. አብረን ስላመሸን ደስ ብሎናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአርታኢ ትዝታ በላቸው። አቀናባሪው ኤልያስ አስማረ ጋር ሀብታሙ ስዩም መልካም ምሽት ይሁንላችሁ ብያለሁ። በነገው ምሽት እንገናኝ። I'm gonna